የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ዛሬ ሀቫና ውስጥ ባሰሙት ታሪካዊ ንግግር ሁለቱ ሀገሮች አዳጋች የሆነ የግንኙነት ታሪክ ቢኖራቸውም ለኪዩባ ሕዝብ የሰላም መልእክት የሚያቀርቡ መሆናቸውን ነው የገለጹት። የትላንት ጉብኝታቸው የክብር ስነ ስርዓቶችና ተምሳሌታዊነት የሰፈነበት ነበር። በአንጻሩ በሁለቱም ሀገሮች መካከል ያሉ ልዩነት መንጸባረቁ ግን አልቀረም። ፕሬዝደንት ኦባማ በደሴቲቱ ሀገር የሰብአዊ መብት ከበሬታ መረጋገጡን እንደሚደግፉ ሲገልጹ የኪባው ፕሬዚደንት ራውል ካስትሮ ሀገራቸው ውስጥ የፖለቲካ እስረኞች እንደሌሉ ሲናገሩ ተደምጠዋል። አልቤርቶ ፒሜንታ እና ሜሪ አሊስ ሳሊናስ ያጠናቀሯቸውን ዘገባዎች ጨምቃ ዳነች ፍሳዬ ተከታዩን ይዛ አቀርባለች። ኪባን ለሁለተኛ ቀን የጎበኙት ፕሬዚደንት ኦባማ ዛሬ ባደረጉት ንግግር የዩናይትድ ስቴትስ እና የኪባ ግንኙነት ከባድ ታሪክ እንዳለው አምነው በመቀበል ለኪዩባ ህዝብ የሰላም መልእክት አስተላልፈዋል። በሐቫናና በፍሎሪዳ መካከል ያለው ርቀት 145 ኪሎ ሜትር ብቻ ቢሆንም እዚህ ለመድረስ ስቃይንና መላየትን ባቀፉ የርዕዮተ ዓለምና የመሰናከሎች ታሪክ ምክንያት ረጅም ጊዜ ለመጓዝ ተገደናል። ኦባማ ይህን ንግግር ያደረጉት ኤል ግራንድ ቴያትራ ደ ሃቫና በተባለው ታሪካዊ የሃቫና ቲያትር ቤት ነው። ፕሬዚደንት ኦባማ አያይዘውም በዋሽንግተንና በሃቫና መንግስታት መካከል ልዩነት እንዳለ ግልጽ ነው። ልዩነቶቹም ችላ የሚባሉ አይደሉም። ይሁንና ሁለቱም ሀገሮች ግንኙነታቸውን በማሻሻል ረገድ ታሪክ ሰርተው ወደፊት መራመድ የማይችሉበት ምክንያት አይኖርም ብለዋል። ይህ እኔ እዚህ የመጣሁት በአሜሪካ አገሮች የመጨረሻውን የቀዝቃዛ ጦርነት ርዝራዥን ለመቅበርና ለኩባ ህዝብ የወዳጅነት እጅ ለመዘርጋት ነው። ፕሬዝደንት ኦባማ እና ፕሬዝደንት ራውል ካስትሮ ትላንት ማታ ተገናኝተው ከተነጋገሩ በኋላ በጋራ ለጋዜጠኞች መግለጫ ሰጥተዋል። የፕሬዝደንት ኦባማ ጉብኝት አዲስ ምዕራፍ ቢከፍትም በሁለቱም ሀገሮች መካከል ያለው ስር የሰደደ ልዩነት ጎልቶ መታየቱ አልቀረም። ከዚህ በፊት ደጋግሜ እንደተናገርኩት ሁሉ ከአምስት ከባድ አስርት ዓመታት በኋላ የሁለቱ መንግስታት ግንኙነት በአንድ ሌሊት ይቀየራል ማለት አይደለም። ፕሬዚዳንት ካስትሮ እንደ ጠቀሱት ሁሉ ከአንዳንድ ከባድ ልዩነቶች ጋር እንቀጥላለን። ልዩነቶችም ዲሞክራሲንና ሰብአዊ መብቶችን ያቀፉ ናቸው። ፕሬዚዳንት ካስትሮ በበኩላቸው ጓንታናሞ ወደ ኪባ እንዲመለስና ዩናይትድ ስቴትስ በኩባ ላይ የጣለችው ማዕቀብ እንዲነሳ ደግመው ጠይቀዋል። ዩናይትድ ስቴትስ ኩባ ላይ የደነገገችው እገዳ ቢነሳ የብዙ ነገሮች ሊደረጉ ይችላሉ። ፕሬዚዳንት ኦባማና አስተዳደራቸው በጉዳዩ ላይ ያላቸውን አቋም እንገነዘባለን። የዩናይትድ ስቴትስ ምክር ቤት እገዳውን እንዲያነሳ በተደጋጋሚ ጥሪ አቅርበዋል። መንግስታቸው ከቅርብ ጊዜያት ወዲህ የወሰዳቸው እርምጃዎች አዎንታዊ ናቸው ሆኖም በቂ አይደሉም ፕሬዚደንት ኦባማ በሀገሪቱ ስላለው የሰብአዊ መብት አያያዝ ጉዳይ ከፕሬዚደንት ካስትሮ ጋር እንደተነጋገሩ ገልጸዋል ዩናይትድ ስቴትስ ዲሞክራሲን በመደገፍ መናገሯን እንደምትቀጥል ግልጽ አድርጊያለሁ። ይህም የኩባ ህዝብ የራሱን ዕድል በራሱ የመወሰን መብት እንዲኖረው የሚለውን ያቅፋል። የመናገር የመሰብሰብና የእምነት ነጻነትን ስላቀፉ ሁለንተናዊ ሰብአዊ መብቶችን በመደገፍ መናገራችን ይቀጥላል። ባለፈው አመት በዘፈቀደ የማሰሩ ጉዳይ ተባብሷል ይላሉ በደሴቲቱ ሀገር ያሉት ተቃዋሚዎች። አንድ አሜሪካዊ ጋዜጠኛ ኪባ ውስጥ አሉ ስላላቸው የፖለቲካ እስረኞች ለፕሬዝደንት ካስትሮ ጥያቄ አቅርቧል። የፖለቲካ እስረኞች የምትላቸውን ሰዎች ስም ዝርዝር ስጠኝና አሁኑኑ እለቃቸዋለሁ። በቃ ስም ዝርዝር ስጠኝ። የፖለቲካ እስረኞች ስትል ምን ማለትህ ነው? ስም ወይም ስማቸውን ስጠኝ ወይም ደግሞ ይህ ጋዜጣዊ ጉባኤ ሲያበቃ የፖለቲካ እስረኞች የምትላቸው ሰዎች ስም ዝርዝር ልትሰጠኝ ትችላለህ የምትላቸው የፖለቲካ እስረኞች ካሉ ዛሬ ከመምሸጡ በፊት ይለቀቃሉ። ፕሬዚደንት ኦባማ በትላንቱ ጉብኝታቸው ከኪዩባ የንግድ ሰዎች ጋር በቢራ መጥመቂያ ቦታ ተገናኝተው ተነጋግረዋል። የኪዩባ ብሔራዊ ጀግና ሆዜ ማርቲ መታሰቢያንም ጎብኝተዋል።